አድማጮች አሁን በትናንትናው ምሽት በአገር ውስጥ ከሚገኙ የተቃዋሚ የፖለቲካ ድርጅቶች ጋር ወደ ጀመር ነው ውይይት አቶ ሙላቱ እርሶስ የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ሊረዳ ይችላል ብለው ተስፋ ያደርጋሉ? የትኞቹ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል? ከሁለት ሺ ስድስት ዓ.ም ጀምሮ እስካሁን ድረስ ይካሄድ የነበሩት የመብት ጥያቄዎች አሁን ላለንበት ደረጃ አድርሶናል። የአስቸኳይ ጊዜ አዋጅ በታወጀበት እስካሁን ድረስ ሕዝባችን እንደ ጎመን ነው ያለቀው ማለት ይቻላል። በየቦታው እስራት አለ። በየአካባቢውም ደግሞ እንደዚህ የመብት ረገጣ፣ የዲሞክራሲ ጉዳይ እየታፈነበት አካባቢ ነው ያለን እና እኚህ ዶክተር አህመድ ከፍተኛ ኃላፊነት ነው የሚጠብቃቸውም ፈታኝና አስቸጋሪ የሆነ ሁኔታ ነው። በአጠቃላይ የህዝብን ተአማንነት ለማግኘት እሳቸው ይህንን የመጀመሪያ ሊያደርጉት የሚገባው ይህን የአስቸኳይ ጊዜ አዋጅ የሚነሳበትን መንገድ፣ አሁን በህዝብ ውስጥ በየአካባቢው ተሰራጭተው ያሉት ራጅ የመከላከያ ሰራዊት ለህዝብ ሰላም ለመስጠት ወደ ካምፓቸው የሚመለሱበት፣ አሁን ሁሉም ሀዘንተኛ የሆነበትን ልጆችን በጠራራ ጻ የገደሉ ይህንን ህግን አክብሮ የማስከበር ጉዳይ በጣም በጣም አስፈላጊ በመሆኑ ወንጀል የፈጸሙ ታጣቂዎች ወደ ህግ ፊት የሚቀርቡበት ሁናቴ፣ የታሰሩ ዜጎች አሉ፣ የፖለቲካ ታሳሪዎች እስካሁን ያልተፈቱ እንዲፈቱ የቅድመ ሁኔታ መወሰድ አለበት። ለሀገራችን ሰላም ለሀገራችን አንድነት ለልማታችን የሚረዳ ከሁሉም ተቃዋሚ ፓርቲዎች ጋር በአስቸኳይ ድርድር መካሄድ አለበት። ወደፊት ሰላምና ልማት የሰፈነበት መንግስት ማቋቋም አለብን። ይቺ ሀገራችን የሁላችንም ናት። የአንድ ሰውም አይደለም፣ የተወሰነ ፓርቲም የተሰጠች አይደለም። ተወልደን ያደግነባት ልጆች ለወደፊት የሚያድጉት ክፋቷም ልማቷም የኛው ነው። ስለዚህ ሰላማዊ የሆነ ነገር ለመፍጠር ዜጎች እየተሰደዱ እየሞቱ አሁን ቀውስ ውስጥ ነው ያለ። ስለዚህ ይህንን ወደ ሰላም የሚለውጥ መንገድ የግዴታ ዶክተር አብይ መከተል እንዳለባቸው ነው ምክር የሚሰጠው። መልካም ሌሎች ሀሳቦችን እናነሳለን። አቶ አብርሃ የእርስ ነው እድሉ። በተመሳሳይ ዶክተር አብይ የድርጅቱ ሊቀመንበር በመሆናቸው በድርጅቱ አሰራር መሰረት የአገሪቱም ጠቅላይ ሚኒስትር ሊሆኑ ነውና ምን ተስፋ ይሰጣል የእሳቸው ወደ ሥልጣን መምጣት? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ብለው ተስፋ ያደርጋል አመሰግናለሁ። ከኢህአደግ ባህሪ አንጻር ከኢህአደግ ምንም መጠበቅ አይቻልም። ምክንያቱም አንዱ ሰው ስለተቀየረ በኢህአደግ ውስጥ ኢህአዴግ ተለወጠ ወይም ለውጥ ለማምጣት ተዘጋጅተዋል ማለት አይደለም። አጠቃላይ ችግሩ እየፈጠረ ያለው ኢህአዴግ ነው፣ እንደ ድርጅት ነው። ስለዚህ ድርጅቱ ራሱ መለወጥ አለበት፣ የስርዓት ለውጥ መምጣት አለበት፣ ማየት አለብን። ስለዚህ አጠቃላይ ዶክተር አብይ ስለተመረጠ ወይ ሌላ ሰው ስለተመረጠ የኢትዮጵያ ህዝብ ጥያቄ መልስ ያገኛል ማለት አንችልም። ነገር ግን አንድ ሰው ለሪፎርም ዝግጁ ከሆነ ቁርጠኝነት ካለው ለኢትዮጵያ ህዝብና ሀገር ኢትዮጵያ የሚያስብ መሪ ከሆነ የፖለቲካ ቀውሱ የመፍታት እድል ይኖረዋል። እሱም ኢህአዴግን እየመራ አሁን ማድረግ የሚቻቸው ነገሮች አሉ። ለምሳሌ የፖለቲካ ምህዳሩ ማስፋት፣ ተቃዋሚዎች እንዲደራጁ፣ ህዝቡን እንዲቀሳቀሱ ማድረግ ይችላል። ህዝቡን ነፃ ማድረግ ይችላል፣ ቁርጠኝነቱ ካለው ከተቃዋሚ መሪዎች ጋር መነጋገር ይችላል። የኢትዮጵያ ችግር ከተቃዋሚዎች፣ ከህዝብ ጋር ከተለያዩ አካላት ጋር በመነጋገር ለመፍታት መሞከር ይችላል። ሌላ ህዝብን ለማገልገል ፓርቲና ገዢ ፓርቲና መንግስት እንዲለያዩ ማድረግ ይችላል። የመንግስት ተቋማት ኤስታብሊሽ ማድረግ ይችላል። አሉ ተቋማት አሉ፣ ግን እነዚህ ተቋማት የገዢ ፓርቲ ናቸው የመንግስት ሳይሆኑ። ስለዚህ የመንግስት እንዲሆኑ ነጻና ገለልተኛ ተቋማት እንዲሆኑ መስቀል ይችላል። ነገር ግን እነዚህ ነገሮች ካደረገ ኢህአዴግ ከስልጣን የሚወርድበት እድል ስላለ ያው ፈታኝ ነው የሚሆነው። ነገር ግን በቁርጠኝነት ለስልጣን ሳይሆን ለህዝብ ጥቅም፣ ለህዝብ ደህንነት፣ ለሀገር ደህንነት የሚያስብ ጠቅላይ ሚኒስተር ከሆነ ያው ስልጣን ለህዝብ እስከማስረከብ ድረስ ውሳኔን በመወሰን የሚጠበቅ ለውጥ በኢትዮጵያ የተለያዩ ችግሮች አለ አሁን እንደምናውቀው። ስለዚህ እነዚህ መፍትሄን ማግኘት የሚችሉ ያው ስልጣን የህዝብ ሲሆን ነው። ስለዚህ እነዚህ ነገሮች የማድረግ እድል አለው። እነዚህ ያደርጋቸዋል እያልኩ አይደለም። ያደርጋቸዋል ወይም አያደርጋቸውም በኋላ የምናየው ነው የሚሆነው። ግን እድል አለው። መልካም። አቶ አብርሃ እርሶኑ ልጠይቅ። ከዚህ ቀደም በኢህአዴግ ውስጥ በነበረው አደረጃጀት የጎላ ድርሻ ያለው ምናልባትም መስራችነቱም ስፍራ የሰጠው ይመስላል ህወአት በኢህአዴግ ውስጥ የቀደመውን ስፍራ መያዝ ምንም እንኳን ከሌላ ድርጅት የመጡ ጠቅላይ ሚኒስትር ለተወሰነ ጊዜ የሰሩም ቢሆን የሰሩበት መንገድ አሁንም ስልጣኑ በህወአት እጅ ነው የሚለው ብዙ ጊዜ ተቃዋሚዎችም ጭምር የምታነሱት ያን ሁኔታ የሚለውጥ ሊሆን ይችላል ወይም ለውጦታል። ያስ ማለት ምን ማለት ነው? አዲሱ ተተኪ ጠቅላይ ሚኒስትር ቢከተሉ ባሏቸው፣ ለህዝብ ይበጃሉ ባሏቸው አማራጮች ውስጥ ኢህአዴግ ሊሸነፍ ይችላል የሚል ሀሳብም ሰንዝረዋልና ያንንስ እንዴት ይመለከቱታል? ህወሀት ቀድሞ የነበረውን ቦታ አጣ? ካጣስ ምን ማለት ነው? በድርጅት ውስጥ በራሱ መልካም። አሁን ከዚህ በፊት የጠቅላይ ሚኒስትሩ ስልጣን በህወሀት የተያያዘ ነበር። ከአቶ መለስ ህልፈት በኋላም አቶ ኃይለማርያም ደሳሌ በህወሀት ድጋፍ የተመረጡ ናቸው ብዬ ነው ማስበው። የሚወክሉትም ሌላ ድርጅት ቢሆን ያው ሌሎች ድርጅቶች እስከ ቅርብ ጊዜ የህወሀት አስፈጻሚዎች የነበሩ ናቸው። ብዙ ህዝባቸውን ወክለው የመጡ አልነበሩም። ስለዚህ ህወሀት እስከተዳከመ እስከ ቅርብ ጊዜ ጠቅላይ ሚኒስትር ቢመረጥም በህወሀት ፍቃድ ነበር የሚሆነው፣ የህወሀት አስፈጻሚ ነበር የሚሆነው የነበረው። ስለዚህ አሁን ግን በምርጫ ሂደቱ የታዘብኩት ነገር ቢኖር ዶክተር አብይ አህመድ የተመረጠው ከህወሀት ፍላጎት ውጭ ነው። እንደዚያ እንዲሉ ያበቃዎት ምክንያት ምንድን ነው? የተሰጡት ድምጾች ናቸው። ያው ዶክተር አብይ ሲመረጥ ካለኝ መረጃ ድረስ የህወሀት ምርጫ አልነበረም። አሁን በምርጫ ሂደቱ በቆጠራው ሂደት እንደምንሰማው ህወሀት ዶክተር አብይን ይመርጣል የሚል ግምት አልነበረኝም የለኝምም። አልመረጠም ብዬ ነው የማስበው። ከህወሀት አባላት የምናገኘው ያለው ስሜትም ዶክተር አብይ ከህወሀት ፍላጎት ውጭ እንደተመረጠ አድርጌ ነው የምወስደው እንጂ በህወሀት ፍላጎት ቢሆን ኖሮ በራሱ ማሰብ የሚችል ወይም ብዙ ችግሮች በተፈጠሩበት ድርጅት ጠቅላይ ሚኒስትር ይመርጣሉ ብዬ አላስብም። ስለዚህ አሁን ያለኝ ግምት ዶክተር አብይ በኦሮሚያ ክልል በነበረው ህዝባዊ አመፅ ምክንያት ኦህዴድ ወደ ህዝብ በማዘንበሉ እና በራሱ ወደ ማሰብ ስለተሸጋገረ ነው የተመረጠ ብዬ ነው የማስበው እና የዶክተር አብይ መመረጥ ለህወሀት ውድቀት ነው ብዬ ስለማስብ ነው ከዛ በምነሳት ነው አሁን ሀሳቤን እየሰጠሁ ያለው። መልካም፣ አቶ የሸዋስ ወደ እርሶ ልመለስ። ከገዢው ፓርቲ ህልውና የገዢው ፓርቲ ለህዝብ ጥያቄዎች መልስ እንዲሰጥ አዲስ አቅጣጫ ሊጀምር ይችላል ብላችሁ ከሰጣችሁት ተስፋና ቅድም እርስዎ በፈተና ውስጥ ያለች አገር ብለዋል። በዚያ ፈተና ውስጥ ያለ ሁኔታ ለመቀየር የገዥውን ፓርቲ ብቻ ሳይሆን እንደ እናንተ የተቃዋሚዎችንም ድርሻ ጭማ ሚኒስትርል መስጠትንም ይጨምራል እና በእናንተስ በኩል ምን ኃላፊነት አለባችሁ? የህዝብ ጥያቄዎች መልስ እንዲያገኙ እንደ ተቃዋሚ ፓርቲ መቃወም ብቻ ሳይሆን በእርግጥም የሚፈለገው የህዝብ ጥያቄ መልስ እንዲያገኝ ምን ታደርጋላችሁ በተጨባጭ ህዝቡስ ለአዲሱ ጠቅላይ ሚኒስትር እድል እንዲሰጥ የእናንተን ተከታዮች ጭምር ለዚያ እድል እንዲፈጠርስ በበኩላችሁ በፊናችሁ ምን ሚና ምን ኃላፊነት አለባችሁ? አቶ ይሸዋስ። በጣም ጥሩ ጥያቄ ነው አሉላ። እኛም ሆን ህዝቡ ለውጥ ይፈልጋል። የደምና የህይወት ዋጋ በመክፈል የታየ ስለሆነ አጠያያቂ አይደለም። በዚህ ሁሉ መሰረቱ ለአገዛዝ እምቢ ያለ ህዝብ መፈጠሩ ነው። ለአገዛዝ እምቢ ያለ ህዝብ አለ። አሁን ለምሳሌ እንዲህ አይነት አገዛዝ በሌሎች ሀገሮች ላይ በሌሎች ህዝቦች ላይ ቢሆን አይቀበሉትም። ስለዚህ እንደ ሌላው ህዝብ የሌላውን ህዝብ ያክል የመጨቆን የመረገጥ ሁኔታ እንዳይኖር እንዲህ ማለቱ ዋና ነገር ነው። ህዝባዊ ትግሉ እንዲቀጥል ፓርቲ የሚችለውን ያደርጋል፣ ምክንያቱም መሰረቱ እሱ ስለሆነ። በተረፈ ከአገዛዝ ወደ ዲሞክራሲ የተሸጋገሩ ሀገሮች በጣም ብዙ ናቸው። የእነሱን ልምድ ወደ እኛ ሀገር በማምጣት ለማስተማር ለማሳየት፣ በዚህ መንገድ እንሻገረዋለን፣ ይህን ከአገዛዝ ወደ ዲሞክራሲ የሚካሄድበትን መንገድ ብሎ ለማስተማር ሰማያዊ ፓርቲ ዝግጁ ነበረ፣ እየተዘጋጀ ነበር። ነገር ግን አብርሃ እንዳለው በአስቸኳይ ጊዜ አዋጅ ምክንያት መንቀሳቀስ፣ ህዝብ መሰብሰብ እንደዚህ ማለት ስላልተቻለ የቆመው ይሄ እንግዲህ፣ አዲሱ ጠቅላይ ሚኒስትር ወይም የኢህአዴግ ሊቀመንበር ይሄን አስቸኳይ ጊዜ አዋጅ ለማንሳት ችሎታው ካላቸው ነው። ከተነሳ ይሄ ይቀጥላል፣ ሰላማዊ ሽግግሩም ይሆናል። ከዚሁ ጋር እንግዲህ ያም ቢሆን ግን ህዝቡ ሀገሩን እንድትቀጥል ይፈልጋል። በአጠቃላይ ሰላማዊ ሽግግር ይፈልጋል። እኛም ሆን ህዝቡ እንደዚህ አይነት ነው ጥያቄያችን። ይህንን ለማድረግ በመጀመሪያው ጥያቄ ላይ እንደተናገርኩት በተግባር የምንፈትነው ቢሆንም የሰዎቹ ወይም እንደ ድርጅት የኦህዴድ እንደ ስራ አስፈጻሚ እዛ ውስጥ እንዳሉ ሰዎች ደግሞ የዶክተር አብይም ሆነ የአቶ ለማ አነሳስ በጣም ተስፋ ሰጪ ነበር። ለዛ ነው ስናያቸውም ጥሩ ነው በዚሁ ከቀጠሉ ስንልም የነበረው ለዚህ ነው። እንደ ድርጅት እኛ አማራጮችን ማሳየት መንገዶችን ማሳየት፣ በዚህ ይሻላል። ለምሳሌ ቅድም ያልኩ ጋሽ ሙላቱን ያለው በመጀመሪያ ለንግግር ለውይይት ለመቀመጥ እምነት ሊያድርብን ያስፈልጋል። እነዛን እምነት ሊያድርብን የሚያደርጉ ነገሮችን ደግሞ መውሰድ አለበት። ይህንን በወሰደ ቁጥር እኛ ከህዝብ ጋር እንወያያለን፣ እንነጋገራለን። በዚህ መንገድ ይሆን ይሻላል እያል ሀሳብ እንሰጣለን፣ እንቀበላለን ከህዝቡ በዚህ መንገድ ሀገራችን ብዙ ጥፋት ሳይደርስ ከዚህ በኋላ ዋናው የዚህ ሁሉ ለውጥ ሞተር የሆነው የህዝብ ጥያቄ ይቆማል ብለን አናስብም። መቆምም የለበትም ምክንያቱም የምዕራባውያን፣ የምስራቃውያን የሌሎችም እርዳታ እናንትን ከዚህ በፊት ታይቷል እንደዚህ አይነት ስር ነቀል የሆነ እንቅስቃሴና በመንግስትም በኩል ለውጡ የመጣው ግን የህዝብ ክንድ ሲታይ ነው። ውይይቱ ይቀጥላል። አቶ የሺዋስ አሰፋ የሰማያዊ ፓርቲ ፕሬዚዳንት፣ አቶ ሙላቱ ገመቹ አፌኮ ምክትል ሊቀመንበር፣ አቶ አብርሃ ደስታ የአረና ትግራይ ሊቀመንበር፣ እንግዶች ለጊዜያችሁ ሁላችሁንም አመሰግናለሁ። ዜርስትልኝ ያምናመሰግናለን